ጥያቄ 20 ኢስራ እና ሚዕራጅ ያደረጉት መቼ ነበረ? መልስ እድሜያቸው 50 ሲሆን እሳቸው ኢስራ እና ሚዕራጅ አደረጉ። ያኔም አምስቱ ሰላቶች በግዴታነት ተደነገገላቸው። ኢስራ ማለት ከመስጂድ አልሐራም ወደ መስጂድ አልአቅሳ ያደረጉት ጉዞ ሲሆን ሚዕራጅ ማለት ደግሞ ከአልአቅሳ መስጂድ ወደ ሰማይ እስከ ሲድረተል ሙንተሃ ድረስ ያደረጉት ጉዞ ነው።